አውስትሬሊያ በጋ ሲመጣ ዘና የምትልበት ወቅት ነው። ሆኖም ደህንነትን ጠብቆ መቆየት ጠቃሚ ነው። የድንገተኛ አደጋ ማስጠንቀቂያ አሰራሮችና ማንቂያዎች ደህንነቱን እንዲጠብቁና ግንዛቤ እንዲጨብጡ ያግዞታል። አውስትሬልያ ሁሌም የደን ቃጠሎዎች ይገጥመታል። ይሁን እንጂ እንደ 2019-20 ያሉ ቃጠሎዎች ግና ገጥሟት አያቅም። ቃጠሎው 114 ሚሊዮን ኤከርስ መሬት አንድዷል፣ ከ20 በላይ ሰዎችን ህይወት ቀጥፏል፣ አንድ ቢሊዮን ያህል እንስሳትን ለሞት ዳርጓል። የዚህ ዓመቱ በጋ እንዲሁ ሊያደርስ የሚችለው ጉዳት በከፍተኛ ጥንቃቄ ቢጠበቅም ካለፈው ዓመት ግና ለየት እንደሚል የደን ቃጠሎዎችና የተፈጥሮ አደጋዎች ትብብር ምርምር ማዕከል ዋና ሥራ አስፈጻሚ ዶክተር ሪቻርድ ቶርንተን ሲያስረዱ በዚህ ዓመት የአየር ንብረት ላኒኛ ምክንያት ተጨማሪ ዝናብ ይጥላል። ሆኖም በመላገሪቱ በዚህ ዓመት የምናየው ከደን ቃጠሎዎች ይልቅ የሳር ቃጠሎዎች አደጋ ተጋላጭነቱ ከፍ ያለ ነው ብለዋል። ዶክተር ተንተን የሳር ቃጠሎ ከደን ቃጠሎ አደገኛነቱ ዝቅ ያለ ነው የሚለው አባባል እውነታነት ያለው ሳይሆን አፈታሪክ መሆኑን አስገንዝበዋል። ካለፈው ዓመት ታይቶ የማይታወቅ የደን ቃጠሎዎች አደጋ በኋላ የአደጋ ሮያል ኮሚሽን በሁሉም ጽንፍ የደረሱ አየር ንብረቶች ወቅት የአውስትሬልያን እቅድና ግብረ ምላሽ መርምሯል። ምክረ ሀሳቦቹንም አቅርቧል። ከምክረ ሀሳቦቹም ውስጥ የስቴትና ክፍለ ግዛት መንግስታት የሁሉም አደጋ የአውስትሬሊያ ማስጠንቀቂያ ስርዓት ግብር ላይ እንዲውል የሚል ይገኝበታል። ምክረ ሀሳቡን ተከትሎም በአውስትሬልያ የእሳትና ድንገተኛ አደጋ አገልግሎት ባለስልጣናት ምክር ቤት የተቀረጸው የአውስትሬሊያ ማስጠንቀቂያ ስርዓት ከዲሴምበር መጀመሪያ ጀምሮ ግብር ላይ ውሏል። በምክር ቤቱ የተደረገው ምርምር ውጤት ባለ ሶስት ማዕዘንና ሶስት ቀለማት ምልክቶች ቢጫ መረጃ፣ ብርቱካንማ ይመልከቱና እርምጃ ይውሰዱ፣ ቀይ የአደጋ ማስጠንቀቂያዎች ናቸው። የአደጋ ማስጠንቀቂያዎቹ ደረጃዎች ቀላልነትም በማህበረሰብ አባላት ዘንድ ይሁንታን አግኝቷል። ደረጃ አንድ አድቫይስ መረጃ ሲሆን ይህም ማለት የእሳት ቃጠሎ ተነስቷል ግና አስቸኳይ አደጋ አይደለም የሚል ነው። ደረጃ ሁለት ዎች ኤንድ አክት ይመልከቱና እርምጃ ይውሰዱ ሲሆን፣ ይህም ማለት ሁኔታዎች የተለወጡ ነውና ሰዎች ራሳቸውን ለመከላከል እርምጃ ይውሰዱ የሚል ነው። ደረጃ ሶስት ኢመርጀንሲ ዋርኒንግስ የአደጋ ማስጠንቀቂያ ማለት ሰዎች ለአደጋ ተጋልጠዋል፣ ዘግይቶ የሚወሰድ እርምጃ ሕይወቶችን ለአደጋ ያጋልጣል የሚል ነው። ከአሁን ጀምሮም እኒህ ሶስት ምልክቶች በድረ ገጾችና አፕስ ላይ ይመለከታሉ። በአካባቢው እኒህን ምልክቶች ከተመለከቱ አያምንቱ ራስዎን ለመጠበቅ የሚረዱ መረጃዎች ይኖራሉ። ከደን ቃጠሎዎች በተጨማሪ በሂደት ባለሶስት ቀለማቱ የማስጠንቀቂያ ስርዓት ለሁሉም ደራሽ አደጋዎች በማስጠንቀቂያነት ስራ ላይ ይውላሉ። ሆኖም ምዕራብ አውስትሬሊያና ኖርዘርን ቴሪቶሪ አዲሱን የማስጠንቀቂያ ስርዓት ዘግየት ብለው ስራ ላይ ለመዋል ወስነዋል። ለተወሰኑ የእሳት ቃጠሎች የማስጠንቀቂያ መልእክቱ በሬዲዮ ወይም በቴሌቪዥን ከሳይረን ድምፅ ጋር አብረው ይተላለፋሉ። ይሁንና የብሔራዊ ሕዝባዊ መረጃና ማስጠንቀቂያ ቡድን ተጠሪዋ ፊዮና ዳንስትን የእሳት ቃጠለው በቅጽበት ከጀመረና የማስጠንቀቂያ ስርዓቱን ቅደም ተከተል ለመከተል ጊዜ ከሌለ የሰዎች ደህንነት በእጅጉ አሳሳቢ ከሆነ የስልክና ቴክስት የማስጠንቀቂያ መረጃዎችን በአደጋ ማንቂያ ስርዓትነት ፈጥነን እናስተላልፋለን ብለዋል። የአደጋ ማንቂያ በአደጋ ግልጋሎቶች ውስጥ የብሔራዊ ስልክ ማስጠንቀቂያ ስርዓት አካል ሲሆን የድምጽ መልእክቶችን ለቤት ስልኮች፣ የቴክስት መልእክቶችን በሞባይል ስልኮች አደጋ ሊደርስ መቃረቡ ወይም መከሰቱን አስመልክቶ ያስተላልፋል። የአደጋ ማንቂያ መልእክት ለማግኘት ምዝገባ አያስፈልግም። የብሔራዊ ስልክ ዳታን በመጠቀም ለሚመለከተው ሁሉ የሚዳረስ ይሆናል። ምንም እንኳ ይህ አይነቱ አሰራር ማለፊያ ቢሆንም ቸልታንም እንዳያስከትል ፊዮና ዳንስተን ሲያሳስቡ በጋ በመሰለ የአደጋ ተጋላጭነት ወቅት በጉዞአችን ላይ የእሳት ቃጠሎዎች፣ ከፍተኛ የሙቀት መጠን ሊገጥመን ይችላልና እቅዶቻችንን ስነድፍ ቀደም ብለን ሁኔታዎችን የማጣራት ልማት ብናዳብር መልካም ነው። በአጋጣሚ ወጣ በሚሉበት ወቅት ስልኮ አብሮት ባይኖር እንኳ ነገ የከፋ የእሳት ቃጠሎ ወይም ከፍተኛ መጠን ያለው ሙቀት ስለመኖሩ ስለሚያውቁ ከወዲሁ ሊሰናዱ ይችላሉ። እናም ሰዎች በሚጓዙበት ወቅት አካባቢያቸውን ልብ ብለው የሚመለከቱ እንዲሆኑ እናበረታታለን ብለዋል። አክለውም የአካባቢውን የእሳት አደጋ ባለስልጣናት፣ አብስና ድረገጾች የመመልከትን ያህል የአካባቢውን ሬዲዮኖች ማድመጡም ሊደርሱ ስለሚችሉ አደጋዎች ማስጠንቀቂያዎችን የማግኛ መንገድ መሆኑን ተናግረዋል። የድንገተኛ አደጋ ግልጋሎት ሰጪዎች ለአውስትሬሊያ መድብለ ባህል ማህበረሰባት ቀላል በሆነ እንግሊዝኛ ወይም በቋንቋቸው የተተረጎሙ መረጃዎችን ለግለሰቦች እንዲደርሱ እንደሚያደርጉም ጠቁመዋል። አውስትራሊያውያን በኮሮና ቫይረስ ገደቦች ሳቢያ በዚህ በጋ ወቅት ባህር ማዶ መጓዝ ስለማይችሉ በሺዎች የሚቆጠሩቱ በቅርቡ በመላ አገሪቱ ድንኳኖቻቸውን ተክለው ካምፕ እንደሚከትሙ ይጠበቃል። ሆኖም የደቡብ አውስትራሊያ ፓርክ ሬንጀር ሰጂ አይዋው በቅርብ በዘነቡ ዝናቦች ምክንያት ያለ ጊዜያቸው ሳሮች በቅለው ያሉ በመሆኑ ለእሳት ቃጠሎ መጋለጥ ሊያጋጥም እንደሚችል ያደረበትን ስጋት ገልጧል። እናም የረፍት ጊዜያቸውን ድንኳኖችን ተክለው የሚያሳልፉ ሰዎች የእሳት አደጋ ማስጠንቀቂያ ምልክቶችን ልብ እንዲሉና ባረፉበት ካምፕ አካባቢም እሳት ሲያነዱ በእጅጉ ሊጠነቀቁ እንደሚገባ፣ በተለይም ብርቱ ነፋስ ካለ እሳት ላለመለኮስ የራሳቸውን ውሳኔ እንዲወስኑ ኃላፊነትም እንዲወስዱ እሳት ተለኮሱም የግድ እየነደደ ያለውን እሳት በቅርበት የሚቆጣጠር ሰው ሊኖር እንደሚገባ አሳስቧል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።